Thank uh you. -huh. በጣም አመሰግናለሁ በድጋሚ። እንግዲህ በትላንትናው ዕለት ከምርጫ ጋር ተያይዞ ለሚደርሱ ጥቃቶች ነጻ የስልክ ጥሪ መደረግ የሚችልባቸው መስመሩ ይፋ አድርጋችኋልና የዚህ መርሃ ግብር ወይም ደግሞ የዚህ ፕሮጀክት አላማው ምንድን ነው ከሚለውን ጀምር። የሚታወቀው የኢትዮጵያ የሕግ ባለሙያ ሴቶች ማህበር በሴቶች ዙሪያ ላለፉት ሀያ ስድስት አመታት እየቀረ ያለ ድርጅት ነው። የስራው ዋና አላማ እናገብ በኢትዮጵያ ውስጥ ያሉ ሴቶች በፖለቲካ ማህበራዊና እንዲሁም በኢኮኖሚያዊ ዘር እኩል ተጠቃሚና ተሳታፊ እንዲሆኑ ነው። እየሰራ የነበረው ሰውን ና አሁን ደግሞ ከናሽናል ዲሞክራቲክ ኢንስቲትዩት ጋር በጋራ በመሆን እየተገበረ ያለው በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን ለማስጨረስ እና ያለውን ነገር ለመታዘብ እየሰራ ይገኛል። ይህ የሚያስፈለገበት ምክንያት ምንድን ነው? እንደሚታወቀው የሴቶች ተሳትፎ በአጠቃላይ በፖለቲካው ማለት ይቻላል ዝቅተኛ ነው እና ከዛ ጋር ሲያይዞ ደግሞ ሴቶች ላይ ሊደርስ የሚችሉ በምርጫ ወቅት በሴቶች ላይ የሚከሰቱ ጥቃቶች ተብሎ የሚለዩ በመላው ዓለም ላይ እንደዚህ አይነት ነገሮች አሉ። በእኛ ሀገር ይህንን ስንሰራ የመጀመሪያችን ነው እንደ ቢሮ እና ምርጫው ፍታዊ ነበር ወይ? እንዴት ነበር ምርጫው የነበረው ከሚለው ባለፈ እና የሴቶችን ተሳትፎ እና ተጠቃሚነት መብቶቻቸውን ኤክሰርሳይዝ ማድረግ ላይ ተጽዕኖ የሚያሳድሩት ነገሮች አሉ ወይ የሚለውን ነገር ለመታዘብ እየሰራን ነው። በመደበኛ ለሴቶች አገልግሎት በሚሰጠው የህግ ማማከሩ የድጋፍ የአድቮኬሲ ስራው ላይ እንዲያግዘው ብሎ ሰባ ሰባት አስራ አንድ የተባለ ነጻ የስልክ መስመርን መጋቢት ላይ ላውንች አድርጎ ነበረ። ነገር ግን ይህንን የስልክ መስመር ከምርጫ ጋር ተያያዥ የሆኑ በምርጫ ወቅት በሴቶች ላይ ስለሚደርሱ ጥቃቶች ጥቆማ ለመስጠት በሚል በዛው ላይ አካቶ በአማርኛ በኦሮምኛ በአፋርኛ እና በሱማሊኛ ጥቆማ የማድረጊያ መስመር በይፋ ተመርቋል። ሀገር አቀፍ ደረጃ ነው የተደረገው። በምርጫ ወቅት ሴቶችን የሚያጋጥሟቸው ምን አይነት ፆታዊ ጥቃቶች ናቸው? ከምን አኳያስ ሊከሰቱ ይችላሉ? ተሳትፏቸውን የሚቀንሱትን ነው ጥቃት ወይም ለን የለየ ናቸው በምርጫው ለይተን ያወጣናቸው ጥቃት ብለን የመጀመሪያ አካላዊ ጥቃት የአካላዊ ጥቃት ሴቶቹ በተለያየ ካፓሲቲ ነው ምርጫ ላይ የሚሳተፉት። እንደ መራጭ ይሳተፋሉ፣ እንደ ተመራጭ ይሳተፋሉ፣ እንደ ምርጫ አፈፃሚ ይሳተፋሉ እና እንደ ዜጋ ማይመርጥም ሆኖ እንደ ዜጋ ግን ከምርጫ በተያያዘ የተለያዩ ነገሮች ውስጥ ኢንቮልቭ ሊያደርግ በሚችል እንደ ዜጋ ይሳተፋሉ እና በዚህ ውስጥ ፖለቲካ አመለካከታቸውን የሚደግፉትን ፓርቲ ወይንም ደግሞ ካንዲዴት ሆኖ የቀረቡበትን ፓርቲ ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት ፍራቻና ማሰራራት እና ማንኛውም አይነት የኃይል ተግባራትንም እንደገና በምርጫ ውስጥ የሚገጥም ጥቃት ብለን ካታጎራይዝ አድርገናል። ሌላ ወሲወዊ የሆነ ለመምረጥ ለመመረጥ በሚሄደው ሂደት ውስጥ ሰዎች ያላቸውን ተቃውሞ ለመግለጽ ሲሉ ብዙ ቦች ላይ ጥቃት ማድረስን እንደ አንድ መሳሪያ ሲጠቀሙ እናውቃለንና በዛ የተነሳ ደግሞ ወሲወዊ ጥቃት የሚደርስባቸው ከሆነ እንዲሁም ደግሞ ኢኮኖሚ ጥቃት እመርጣለሁ ወይም አልመርጥም በሚለው ወይም ለዚህኛው ምረጪ በሚል በገንዘብ መደለልም ሆነ እንዳይመጡ በገንዘብ ፕራይት ማድረግንም ያካትታል። ኢኮኖሚዊ የሆነ ጥቃት ተብሎ ካታጎራይስ ተደርጓል እና ሰፋ ያለ ከቨሬጅ ያለው ነው። አንደኛ ቅድመ ጥንቃቄ የሆነ ይረዳል። በምርጫ ቦርድም ሆነ ሌላ በሚመለከተው አካል አንዳንድ ድርጊቶች ከመፈጸማቸው በፊት ኢንፎርሜሽን አግኝቶ ለማስቆም ይቻል ዘንድ በማሰብ ነው። ይህንም ምርጣ የስልክ መስመር ያስተዋወቅ ነው። ሁለተኛ ደግሞ የሚፈጸሙም ካሉና ድንገት ተፈጽመዋል የሚል ኢንፎርሜሽን ተደረሰ እነዛ መላሽ ከመስጠትና ሚቲጌት ከማድረግ አንጻር ይሰራል። ሁለተኛ ነገር ደግሞ ለቀጣይ ምርጫዎችም የሆነ ቤቶች ፖለቲካዊ ተሳትፎ ላይ የአድቮኬሲ ወርክ ለመስራት ይረዳል በሚል መነሻነት ነው። ሰባ ሰባት አስራ አንድ ላይ ሲደወል ጥቆማ ከተሰጠ በኋላ ምን አይነት ግልጋሎቶች ነው ወይም ደግሞ መጨረሻው እንዴት ነው የሚሆነው? ያው እዚህ ሰባ ሰባት አስራ አንድ ነጻ የስልክ መስመር ላይ ሲደውሉ ሰዎች የተለያዩ ጉዳዮችን ይዘ ይደውላሉ። የመጀመሪያ ነገር ጥቆ ባለመስጠትና አካባቢው ላይ ያለውን ነገር እንድናውቅ ለማድረግ ሊሆን ይችላል የሚደወለው ያንን ኢንፎርሜሽን ወስደን የማጣራ ስራ ሰርተን የሚመለከተው አካል ጋር ሪፈር በማድረግ መፍትሄ እንዲፈለግለት እናደርጋለን። ሁለተኛ የህዝብ ምክር አገልግሎት ፈልገውና ምን አይነት መፍትሄ ማግኘት እንደሚችሉ ከህግ አንጻር ያለውን ነገር ለማወቅ ሊሆን ይችላል። የሆት ላይን ወይም ደግሞ የነጻ የስልክ መስመሩ ኦፕሬተሮቻችን የህግ ባለሙያዎች እና የህግ ባግራውንድ ያላቸው ናቸው እና አስፈላጊውንም የህግ ድጋፍ ለመስጠት አሰልጥነን በዛ ቦታ ላይ ያስተማራ ናቸው ናቸው እና አስፈላጊውን የህግ ድጋፍ እንዲሁም ደግሞ መሄድ የሚጠበቅባቸውን አስፈላጊ የህግ አስፈጻን ጠቁማቸዋለን። እና ፈርዘር ደግሞ አብረናቸው ማማከር አገልግሎት፣ አቤቱታ የመጽሐፍ አንድ አስፈላጊነቱ ጥብቅና የመቆም አገልግሎትም ይሰጣል እና ከኛ ደግሞ እነዚህን አገልግሎቶች የሚፈልጉ መሆኑን ጠይቀ ደዋዮቹ በሚፈልጉት መልኩ እናስተናግዳቸዋለን ማለት ነው። የሚሰጡት ኢንፎርሜሽን ምስጢራዊነቱ በተጠበቀ መልኩ ማንነታቸውን በማይጎዳ መልኩ ነው የምንቀበለው እና ጉዳዩን ወደ አስፈላጊ አካል እንኳን ይዘነው እንሂድ በሚባለበት ጊዜ ለሰውዬው ደህንነት አስፈላጊ የሆኑትን እርምጃዎች ከሚመለከታቸው ባለድርሻ አካላት አብረን እንሰራለን። ግን የዚህ ኤክሰፕሽን አለው የሀገር ደህንነትን አደጋ ላይ የሚጥልና ሌሎች ከባድ አደጋን ሊያስከትል የሚችሉ ኢንፎርሜሽኖች ከሆኑ የደረሱንና ሰውየው ለማንም ኮሚኒኬት አይደረግ ተብሎ ቢልም እንኳን የሰውየውን ማንነትና ደህንነቱን እንደተጠበቀ ሆኖ በደረሰን ኢንፎርሜሽን መሰረት ግን የጥንቃቄ እርምጃ እንዲወሰድና አስፈላጊው ነገር እንዲደረግ ኖቲፋይ የማድረጉን ስራ እንሰራለን። የሚመለከተው አካል ማለት ነው። ይሄ መረሃ ግብር ወይም የነጻ ስልክ ጥሪ አገልግሎት ከመቼ እስከ መቼ ነው የሚቆየው? በመደበኛነት ሰባ ሰባት አስራ አንድ የሚቀጥል ነው አሁንም በይታ ያስጀመርነው ነው መጋቢት ላይ ነው። በአገር አቀፍ ደረጃ ጠቅላላውን አገልግሎት የሚሰጥ እቺ ለምርጫ የጀመርነው ቅድመ ምርጫ አለ፣ የምርጫ ቀን አለ፣ ከዛ ድህረ ምርጫ አለ። የሦስቱን ጊዜ ይቆያል ማለት ነው። እሺ፣ በጣም ነው የማመሰግነው፣ ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው መልእክት ካለ በጣም አመሰግናለሁ። ያው ሰባ ሰባት አስራ አንድ ብሎ ነጻ የስልክ ጥሪ ማዕከል መኖሩ ብቻ አይደለም እና ማዕከሉ ለሕዝብ ተደራሽ ማድረጉ ትልቁ ፓርቲ ስለሆነ እናንተም ደግሞ ይህንን ኃላፊነት ውስጥ ሰጣችሁ ለጋበዛችሁ ግን በጣም አመሰግናለሁ። እሺ እኔን በጣም አመሰግናለሁ። ኤደን ገረመው ከዋሽንግተን ዲሲ።